የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ግንቦት 16 2016 ዓ ም ስርጭታችን ጀመረ። የኮረምና አፍላ አካባቢ ተፈናቃዮች አስቸኳይ የድጋፍ ጥያቄ ስለማቅረባቸው አፍሪካ ከዓለም ተፈናቃዮች ሕዝብ ግማሹን ስለማስጠልለዋ እንዲሁም አሜሪካ ከኬንያ ጋር ያላትን የጸጥታ ትብብር ከፍ ስለማድረጓና ሌሎች ጉዳዮችን በምሽቱ አካትናል። አድማጮቻችን፣ እንዲሁም ተመልካቾቻችን እንደምንላችኋል፣ እንደምናምሽታችኋል። ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ንጉሡ ታምሬ ደግሞ በቅንብሩ አብሮኝ ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆይ ይሁን። አጫጭር የዓለም ዜናዎች ይቀድማሉ። ጤና ይስጥልን። በድጋሚ አድማጮች፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአሜሪካው ፕሬዚደንት ጆ ባይደን ዋይት ሀውስ በመንግስት ደረጃ ከሚያደርጋቸው ትልልቅ ግብዣዎች አንዱ ዋሽንግተንን በመጎብኘት ላይ ላሉት የኬንያው ፕሬዚደንት ዊሊያም ሩቶ አድርገዋል። እንደ አውሮፓ አቆጣጠር ከ2008 ጀምሮ በዋይት ሀውስ ለአንድ አፍሪካዊ አገር እንዲህ ያለ የራት ግብዣ ሲዘጋጅ ይህ የመጀመሪያው ነው። የባይደን አስተዳደር ካዘጋጃቸው ብሔራዊ የራት ግብዣዎች ውስጥ ይህ ስድስተኛውና ትልቁ ነው። ኬንያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ከሆኑት ሀገራት ውጭ በአጋርነት ከተመረጡ አገሮች አንዷ እንድትሆን መወሰናቸውን ፕሬዝደንት ባይደን ተናግረዋል። ኬንያ ለዚህ ስትመረጥ ከሳራ በታች ካሉ አገራት የመጀመሪያዋ ሆናለች። ዝርዝሩ በዜና መጽሔት ይቀርባል። ጋና አምስት ነጥብ አራት ቢሊዮን ዶላር እዳዋን በአዲስ መልክ ለማዋቀር ቻይናና ፈረንሳይን ጨምሮ ከዓለም አቀፍ አበዳሪዎች ጋር የሁለትዮሽ የመግባቢያ ስምምነት ተፈራረመች። የምዕራብ አፍሪካዊቷ አገር ከስምምነት የደረሰችው ዕዳዋን መክፈል እንደማትችል ይፋ ካደረገች ከአንድ አመት ተኩል በኋላ መሆኑን ሁለት የመንግስት ምንጮች ዛሬ አርብ ተናግረዋል። የመግባቢያ ሰነዱ ዓለም አቀፉን የገንዘብ ድርጅት አይ ኤም ኤፍ የጋናን ዕዳ በሶስት አመት እንዲሸፍን ከመደበው የሶስት ቢሊዮን ዶላር መርሃ ግብር ውስጥ 360 ሚሊዮን ዶላር ገንዘብ እንዲለቀቅ ይፈቅዳል። ይህ በሚቀጥለው ወር ይጸድቃል ተብሎ ይጠበቃል። ስምምነቱ አንዴ ከተፈረመ በኋላ የፓሪስ አበዳሪዎች ክለብ አባላት ባለፈው ጥር ወር በደረሱበት ስምምነት መሰረት ቻይናና ፈረንሳይን ጨምሮ ኦፊሳላዊ አበዳሪዎች እዳውን መልሶ ለማዋቀር መሰረት ይሆናቸዋል። ጋና ወደ 30 ቢሊዮን ዶላር ከሚደርሰው የውጭ ብድሯ አብዛኛውን መክፈል ባለመቻሏ እዳቸውን መክፈል ካልቻሉ የአፍሪካ ሀገሮች ከዛምቢያ ቀጥሎ ሁለተኛው ሀገር ሆናለች። ወርቅ ኮካና ዘይት የመሳሰሉ ምርቶችን ላኪ የሆነችው ጋና እዳዋን መክፈል ያልቻለችው በኮቪድ ወረርሽኝ ወቅት ሲሆን በዘመናት ከደረሰባት ውድቀት ለመውጣት እየታገለች መሆኑም ተመልክተዋል። እንደ ኤሮፓ አቆጣጠር ጥቅምት ሰባት በሀማስ ታጣቂዎች ከተገደሉት በተጨማሪ የሶስት ታጋቾች አስክሬን በጋዛ መገኘቱን የእስራኤል ጦር ዛሬ አርብ አስታወቀ። ሟቾቹ ሃናን ያብሎንካ፣ ሚሸል ኒሰንባና ኦሪዮን ሄርናንዴስ ሲሆኑ ቤተሰቦቻቸው እንዲያውቁ ተደርጓል። ይህ የተገለጸው የተባበሩት መንግስታት ከፍተኛው ፍርድ ቤት እስራኤል ወታደራዊ ዘመቻዋን በማቆም ግዛቱን ለቃ መውጣት አለባት በሚለው ሀሳብ ላይ ውሳኔ ለመስጠት በዝግጅት ላይ እያለ ነው። በጥቅምት ሰባት ጥቃት በሐማስ የሚመሩ ታጣቂዎች 1200 የሚጠጉ አብዛኞቹ ሲቪሎች የሆኑ ሰዎችን ገድለዋል። ሌሎች 250 የሚጠጉ ሰዎችን ደግሞ አግተው ወስደዋል። እስራኤል አንድ መቶ የሚጠጉ ታጋቾች አሁንም በጋዛ ታስረው እንደሚገኙ ከተጨማሪ 30 የሚጠጉ አስክሬኖች ጋር እንደሚገኙ ገልጻለች። ይህም ጥቃት ተከትሎ እስራኤል ጦርነቱን በጋዛ የጀመረች ሲሆን እስካሁን በተካሄደው ጦርነት የጋዛ ጤና ጥበቃ ሚኒስቴር እንደገለጸው ቢያንስ 35 ሺህ ፍልስጤማውያን ተገድለዋል። በግድያው ተዋጊዎችና ሲቪሎች ተለይተው አልተመለከቱም። በካታር በዩናይትድ ስቴትስና በግብጽ ሸምጋይነት እየተካሄደ ያለው ድርድር ብዙም መሻሻል አላሳየም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የጋዛውን ጦርነት የተቃወሙ የሃርቫርድ ምሩቃን ስነ ስርዓቱን አቋርጠው ወጡ። የመመረቂያ ልብሶቻቸውን የለበሱ በመቶዎች የሚቆጠሩ የሃርቫርድ ዩኒቨርሲቲ ተማሪዎች የጋዛውን ጦርነት በመቃወም ትላንት ሙስ የተካሄደውን የምርቃት ስነስርዓት አቋርጠው ወጥተዋል። ተማሪዎቹ የወጡት ነጻነት ነጻነት ለፍልስጤም የመሳሰሉትን መፈክሮችን እያሰሙ ነበር። የሐሙሱ ክስተት የታየው በዩኒቨርሲቲ ግቢዎች ለሳምንታት ከዘለቀው ተቃውሞ በኋላ ነው። የትምህርት ቤቱ ኃላፊዎች ከምረቃው ስነ ስርዓት አንድ ቀን በፊት ከትላንት በስቲያ ረቡዕ እንዳስታወቁት ድንኳን በመትከል ግቢ ውስጥ በነበረው ተቃውሞ የተሳተፉ 13 የሃርቫርድ ዩኒቨርሲቲ ተማሪዎች ከክፍል ጓደኞቻቸው ጋር ተሰልፈው ድግሪያቸውን አዳራሽ ውስጥ መቀበል አይችሉም። አንዳንድ ተማሪዎች የተከለከሉትን ተማሪዎች በመጥቀስ አብረውን እንዲወስዱ ፍቀዱላቸው ሲሉ በህብረት ባሰሙት ጩኸት ጠይቀዋል። ተማሪዎችን የወከለችው ተናጋሪ የ13ቱን ተማሪዎች በመጥቀስ በግቢ ውስጥ የመናገር ነጻነት፣ ህዝባዊ እምቢተኝነትና መቻቻል አለመኖሩ በእጅጉ እንዳሳዘናት ተናግራለች። የዩክሬን ባለስልጣናት በሰሜን ምስራቅ ካርኪቭ ከተማ አትላንታሙስ በደረሱ የሩሲያ ጥቃቶች ቢያንስ ሰባት ሰዎች ተገድለዋል፣ በትን በትንሹ 28 ሰዎች ቆስለዋል ሲሉ ተናገሩ። የዩክሬን ባለስልጣናት በሰሜን ምስራቅ ካርኪፍ ከተማ ትናንት አሙስ በደረሱ የሩሲያ ጥቃቶች ቢያንስ ሰባት ሰዎች ተገለዋል፣ በትንሹ 28 ሰዎች ቆስለዋል ሲሉ ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ጥቃቱ እጅግ ጭካኔ የተሞላበት ነው ብለዋል። ከዛሬው የሩሲያ ኢላማዎች መካከል የዩክሬን ትልቁ የህትመት ተቋም አንዱ ነበር ያሉት ዜሌንስኪ የሚሳኤል ጥቃቱ ብዙ ሰዎችን ገሏል፣ አቁስሏል፣ የመጽሐፍ ማከማቻና ቁሳቁሶች በእሳት ወድመዋል ብለዋል። ብዙ የዩክሬን አታሚዎች መጽሐፎቻቸውን እዚያ ማሳተማቸውን ዜሌንስኪ ገልጸው ይህ የሩሲያ ኢላማ ነው። አሸባሪዎች ሁሉንም የህይወት ዘርፎች ማቃጠልና ማጥፋት ይፈልጋሉ ብለዋል። ወደ አንድ ሚሊዮን የሚጠጉ ነዋሪዎች ያሏት ካርኪፍ ከሩሲያ ድንበር 19 ኪሎ ሜትር ርቀት ላይ የምትገኝ ሲሆን እስካሁን 15 ያህል ጊዜ በሩሲያ ሚሳይሎች መደብደቧን ባለስልጣኖች ይናገራሉ። ዜሌንስኪ እንዲህ ያሉ የሚሳይል ጥቃቶችን የሚከላከሉበትን መሳሪያዎች ከምዕራባውያን አጋሮች ባለማግኘታቸው የተሰማቸውን ቅሬታ ገልጸዋል። ዩናይትድ ስቴትስ ለዩክሬን የ275 ሚሊዮን ዶላር ወታደራዊ እርዳታ እያዘጋጀች መሆኑን በርካታ ባለስልጣናት ለሮይተርስ ተናግረዋል። በመጨረሻም ታይዋን ምንም እንኳ በዚህ ዓመቱ የዓለም ጤና ምክር ቤት ጉባኤ በቻይና ጣልቃ ገብነት የተነሳ ባትጋበዝም ከስብሰባው ጎን ለጎን ሁሉንም ና ባህላዊ ግንኙነቶች አቅሟን በመጠቀም ተጽዕኖ ለማሳደር እንደምትሞክር ዛሬ አርብ በሰጠችው መግለጫ አስታወቀች። ታይዋን ከአብዛኞቹ ዓለም አቀፍ ድርጅቶች የተገለለችው ቻይና በዲሞክራሲያዊ መንገድ የምትመራው የምትመራውን ደሴት እንደ ግዛቷ አድርጋ በመውሰድ በምታሰማው ተቃውሞ ነው። በታይፔ ንግግር ያደረጉት የታይዋን ጤና ጥበቃ ሚኒስትር ቺው ታይዩዋን የታይዋን ልዑክ ቡድን ከወዳጅ ሀገራት ጋር ለመሰብሰብ ወደ ጄኔቭ ይሄዳል ብለዋል። ታይዋን እንደ ኤሮፓ አቆጣጠር ከ2009 እስከ 2016 ከቻይና ጋር ታሪካዊ የንግድና የቱሪዝም ስምምነቶችን ባደረጉት የወቅቱ ፕሬዚደንት ማ ዩንግ ጁ አስተዳደር ዘመን በዓለም ጤና ድርጅት ጉባኤ በታዛቢነት ተሳትፋለች። ቤጂንግ የታይዋንን ተሳትፎ ማገድ የጀመረችው እንደ ኤሮፓ አቆጣጠር በ2017 የቀድሞው ፕሬዚደንት ታይኢንግዌን ካሸነፉ በኋላ ነው። ፕሬዚደንቱ ቻይናና ታይዋን ሁለቱም የአንድ ቻይና አካል ናቸው በሚለው የቻይና አቋም ባለመስማማታቸው ቻይና ደስተኛ አልሆነችም። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የዛሬ አርብ ግንቦት 16 2016 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ በምስልና ድምፅ ቅንብር ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውን አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከመደበኞቹ የራዲዮ ቴሌቪዥን ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ኦፊሳላዊ ገጻችን ላይ እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ከኮረምና አፍላ ወረዳዎች ተፈናቅለው ወደ ሰሜን ወሎና ዋግ ኽምራ ብሔር ዞኖች ተጠልለዋል የተባሉ ከ35ሺ በላይ ተፈናቃዮች ከወር በላይ ያለምንም የምግብ ድጋፍ መቀመጣቸውን ገለጹ። የኮረም ከተማ አስተዳደር በተፈናቃዮቹ ላይ ደርሷል ስላለው ሰብአዊ ጉዳት ለሚመለከታቸው መንግሥታዊ አካላት ጥያቄ ቢያቀርብም ምላሽ አለማግኘቱንም ገልጸዋል። የፌዴራል አካላትና የክልሉ መንግስትም ለችግሩ በቂ ትኩረት አልሰጡም ሲሉ ቅሬታቸውን አሰምተዋል። በጉዳዩ ላይ ከክልሎችና ከፌዴራሉ መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። መስፍን አራጌ የጉዳዩን ዝርዝር ይዘዋል። ባቸው አካባቢዎች መካከል ከኮረም ከተማና የኦፍላ ወረዳ ቀበሌዎች ውስጥ በቅርቡ ተፈናቅለው ወደ ሰሜን ወሎና ዋግምራ ብሔረሰብ ዞኖች የተጠለሉ ተፈናቃዮች ቁጥር ከ35 ሺ ማለፉን የኮረም ከተማ አስተዳደር አስታውቋል። አካባቢዎቹ ከትግራይ ክልል ተቀስቅሶ ወደ ሰሜን ኢትዮጵያ አማራና አፋር ክልል የተስፋፋው ጦርነት ከመቀስቀሱ አስቀድሞ በትግራይ ክልል አስተዳደር ስር የነበሩ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል አስተዳደር ስር ሲተዳደር የቆየ ነው። ተፈናቃዮቹ እንደሚለት ከአንድ ወር ከዘጠኝ ቀናት በፊት ከትግራይ ክልል ክልል መጡ ያሏቸው ታጣቂዎች አካባቢዎቹን መልሰው በመያዛቸው ምክንያት በተፈጠረው የጸጥታ ስጋት ወደ ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ና ሀሙሲት ከተሞች ወደ ሰሜን ወሎ ዞን ቆቦና ወልዲያ ከተሞች እንዲሁም ወደ ደቡብ ወሎ ዞን ደሴና ኮምቦልቻ ከተሞች መፈናቀላቸውን ተናግረዋል። የኮረም ከተማ አስተዳደርም ይህንኑ አረጋግጧል። ከወለዱ አራተኛ ወራቸው እንደሆነ የሚናገሩት ወይዘሮ ጸሐይ ተካ በጸጥታ ስጋት ምክንያት ወደ ቆቦ ከተማ ተፈናቅለው አስቸጋሪ ህይወትን እየመሩ እንዳሉ ለአሜሪካ ድምጽ በስልክ ገልጸዋል። አጋጣሚ ነው አወጣጣችን ኖርማል። አሁን አስበኸው ምናምን ቢሆን ችግር የለውም። ቢያንስ በልጅ ልብስ አትይዝ ምናምን። እንግዲህ መንግስት የያዘው ነገር ነው ብለህ ተረጋግተህ ተቀምጠ እያለ እንደገና አዲስ ህይወት እንደገና ሀ ብለህ መጀመር ሆነብን። ስንወጣም በድንገት ነው የወጣ ነው ምንም ምንም የያዝነው ነገር የለም። እኔ አሁን እንደራሴ በቅርብ ጊዜ ነው የወለድኩት። ወደ ስራ የምመለስበት ሰዓት ነው የነበረው። ልጅ ከመያዛችን አንጻር በጣም ይከብዳል። አንደኛ ኮንዲሽናችን ክስን ነው፣ ህጻናት ሙቀት ላይ ይዘን በጣም ነው የሚከብደው። ሌላዎቹ እንኳን ትንሽ ከፍ ያሉ ምናምንም ስለሆኑ ሰውም ወደ አንዱ ቤተሰቡም አርግ ያለውም እጣ ለሶስት ለአራት ተደርጎ ተሰጠን። ምኑ ከምን ታደርገዋለ በየትኛው አቅም እንትንትለዋለ። በሌላ በኩል አወዛጋቢ ወይም አጨቃጫቂ እየተባሉ የሚጠሩ አካባቢዎችን በተመለከተ የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሌትናል ጀነራል ታደሰ ወረደ ሰሞኑን መቀሌ ላይ በሰጡት ጋዜጣዊ መግለጫ አካባቢዎቹ የሚታወቁ የትግራይ ክልል ይዞታ ናቸው፣ አከራካሪ አይደሉም ማለታቸው መዘገባችን ይታወሳል። በአንጻሩ የአማራ ክልል መንግስት የወሰን እና የማንነት ጥያቄ የሚነሳባቸው አካባቢ ቢዎች የህዝብ ይሁንታ ሳይጠየቅባቸው ህወሀት በኃይል ከተቆጣጠራቸው በኋላ በህገ መንግስቱ እንዲታወቁ ያደረጋቸው ናቸው ሲል ይሟገታል። ስማቸውን በደህንነት ስጋት ምክንያት እንዳንጠቅስ የጠየቁ ሌላው የኮረም ከተማ ተፈናቃይ መሆናቸውን በስልክ የነገሩን በሰቆጣ ከተማ ተጀምሮ ባልተጠናቀቁ የግለሰብ መኖሪያ ቤቶች ውስጥ ከቤተሰባቸው ጋር ተጠልለው እንደሚኖሩ አስታውቀዋል። አንድ ወር ከዘጠኝ ቀን ሆኖናል። አሁን ከወጣን ከኮረም ምንም አይነት የሰብአዊ ድጋፍ የለም። ተፈናቃዩን ሰቆጣ ከተማ ላይ ለነሳቸው ሰዎች ነው የሚኖሩት። ምንጣፍ የለም፣ ብርድ ልብስ የለም፣ ምንም አይነት አቅርቦት የለም። በአጠቃላይ ውሀ የለውም፣ መብራት የለውም። አካባቢ ተፈናቃይ ወረ ወደ ቤተሰብ ወደ ማስቸገር ወደ ልመና ነው ወጥቶ ያለው። የኮረም ከተማ ከንቲባ ብርሃኑ ኃይሎ ሰብአዊ ድጋፍ ለማግኘት ተደጋጋሚ ጥያቄ ቢያቀርቡም አጥጋቢ ምላሽ አለመኖሩን አመልክተዋል። የተፈናቃዮቹ ሁኔታ በዚሁ ከቀጠለም ሰብአዊ ጉዳቱ ሊባባስ እንደሚችል አሳስበዋል። ያዛቸው ነገር ብዙ ጊዜ እንጠይቃለን። ብዙ ተረጅን ያሉ ሰሜን ወልቆ አካባቢ ያለው ሰቆጣም አለ እስካሁን ተገቢ የሆነ ምላሽ ግን አልተሰጠም። አንድ ጊዜ መስቀል ብቻ አንድ ጊዜ ብቻ ነው የሰጡ የተወሰነ የቤት ቁሳቁስ ነው የሰጡ እንጂ እ ሰሜን ወሎ በተለይ ያለ የዋግ ተፈናቃይ የኮረምና የኦፍላ ዛታ ምሳሌ ቆቦና ውላ ያለ ተፈናቃይ ግን እስካሁን ድረስ እህል አላገኝም ማለት ነው። እኛ እንጠይቃለን ተከታታይ ሰሜን ወሎ አስተዳድር እንጠይቃለን የሰሜን ወሎ ምግብ ባስና ዋግም እንጠይቃለን። እንጠይቃለን ዞሮ ዞሮ እስካሁን ግን ህዝባችን እየተሰቃየ ነው ያለው። የማንነትና ራስን በራሴ ማስተዳደር ጥያቄ በሚነሳባቸው የኮረምና የኦፍላ አካባቢዎች እየደረሰ ያለው ሰብአዊ ሰብአዊ ቁሳዊና ሰነልቦናዊ ጉዳት በይፋ እንደሚታወቅ የጠቀሱት ከንቲባው፣ ሆኖም በክልላዊ መንግስቱና በሚመለከታቸው የፌዴራል መንግስቱ አካላት በኩል የተሰጠው ትኩረት አነስተኛ ነው ሲሉ ቅሬታቸውን አሰምተዋል። ከመጀመሪያም ስንወጣ በጣም በሚያሳዝን ሁኔታ ነው የመጣ ነው ማለት። እስካሁን ድረስ እኛ በጣም የሚያሳዝነ መንግስት የሰጠው ምላሽ የለም እስካሁን ማለት እንችላለን። የታላችሁ እኮ ነው የሚለን ሀይል የለም ሲል አሁንም ህዝቡ በጣም የተሰቃየ ያለው መንግስት አሁንም አጭር የሆነ መልስ እንዲሰጠ ነው ምንፈልገው። ችግሩ በዞኑ አቅም የማይፈታ እንደሆነ ለአሜሪካ ድምጽ የተናገሩ የሚያቀርቡት የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አለሙ ይመር ደግሞ ከመንግስት ምላሽ እየተጠባበቁ እንደሚገኙ አመልክተዋል። አለማጣ ከተማ ራያ አለማጣ፣ ራያ ባላ ቆፍላ እና ዛታ እንዲሁም ኮረም ከተማ ተፈናቃዮች ናቸው። ያው እንደሚታወቀው እስከ ዛሬ ድረስ ተፈናቃዮች ሲመጡ የፌደራል መንግስቱም የክልል መንግስቱም እንዲሁም እንጂዎቹም በጋራ በመሆን ድጋፍ የሚያደርጉበት ሁኔታ ነበረ። አሁን ባለው ሁኔታ ግን እነዚህ ተፈናቃዮች አንድ ጊዜ ብቻ አንድ ሺህ ዘጠና ኩንታል ለሰባት ሺህ ሁለት መቶ የሚሆኑ ተፈናቃዮች ድጋፍ ነው የቀረበው። ከዛ በኋላ ድጋፍ እስካሁን ድረስ ያገኙበት ሁኔታ አልተፈጠረም። ያው እኛ ጥያቄውንም በተደጋጋሚ ጠይቀናል። አሁን ባለው ሁኔታ ግን በመንግስት በኩል ፈጣን የሆነ ምላሽ ለጊዜው ማግኘት አልተቻለም። በዞኑ አቅም አሁን እነዚህን ተፈናቃዮች የምደግፍበት እድል አይደለም ያለው። አንደኛ አካባቢው ሁለቴ ሶስቴ በጦርነት ወረራ የተካሄደበት አካባቢ ነው። ድርቅም አለ፣ የኑሮ ውድነቱም አለ። ራሱን ትሪት ማድረግ የሚችልበት ኮንዲሽን ላይ አይደለም ዞኑ ያለበት ሁኔታ። በጉዳዩ ላይ የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊን ዶክተር መንገሻ ፈንታውንም ሆነ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትሩን ዶክተር ለገሰ ቱሉን በስልክ ለማግኘት ያደረግነው ጥረት ለዛሬው አልተሳካም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብለው መስፍን እያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስድናል። በምስራቅ ወለጋ ዞን ኪረም ወረዳ ባለፉት ዓመታት በተፈጠረው የጸጥታ ችግር ተፈናቅለው የነበሩ ከ52 ሺህ በላይ ነዋሪዎች ወደ ቀያቸው መመለሳቸውን የዞኑ አደጋ ስጋት ሥራ አመራር ጽሕፈት ቤት አስታውቋል። ተመላሾቹ በበኩላቸው በቂ ድጋፍ እንዳልተደረገላቸውና በመሠረታዊ አቅርቦት ችግር ውስጥ እንደሚገኙም አመልክተዋል። የኦሮሚያ ክልል አደጋ ስጋትና ስራ አመራር ኮሚሽን ኃላፊ ሞገስ ኢዳይ ደግሞ ተፈናቃዮቹ በዚህ ግንቦት ወር የምግብ እርዳታ እንደተደረገላቸው ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ዝርዝሩን ዘገባ ይዛለች። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ውስጥ ባሉት ቀበዴዎች በተፈጠሩ የጸጥታ ችግሮች ምክንያት ተፈናቅለው የነበሩ ዜጎች ወደ ቀያቸው መለሳቸውን የዞኑ ቡሳ ጎኖፋ ኃላፊ አቶ ዳኝለ ቺሳ ለአሜሪካ ድምፅ አብራርተዋል። ከኪረሙ ወረዳ ከ52 ሺህ በላይ ነዋሪዎች ነበሩ የተፈናቀሉት። አሁን ሙሉ በሙሉ በሚባል ሁኔታ ወደ ቀያቸው ለመመለስ ተችሏል። በቂም ባይሆን አስፈላጊ ድጋፎች ተደርገውላቸዋል። በዞኑ ቡሳ ጎኖፋ በኩል ከ5 ሺህ ኩንታል በላይ እህል ተሰጥቷቸዋል። የፌዴራል ጉምሩክ ኮሚሽን ለዞኑ ካበረከተውና ከ35 ሚሊዮን ብር በላይ ከሚገመቱ ቁሳቁሶች የሚበዛው ለኪረሙ ወረዳ ተልኳል። አሁንም ተመላሾቹ ራሳቸውን እስኪችሉ ድረስ ድጋፉ ይቀጥላል። የኪረም ወረዳ ነዋሪዎች በአንጻሩ ወደ ቀያቸው የተመለሱት ምንም ባልተዘጋጀበት አውላላ ሜዳ ላይ እንደሆነ ተናግረዋል። የወረዳው ነዋሪ መሆናቸውን በስልክ ገልጸው ለደህንነታቸው ሲባል ስማቸውን እንዳንጠቅስ የጠየቁን አንድ ግለሰብ ተመላሾቹ ችግር ውስጥ ናቸው ሲሉ አመልክተዋል። ስለ እኛ አመላለስ ወደ ክልል የሚላከው ሪፖርት ስህተት ነው። ህዝቡ ወደ ቀየው ሳይመለስ ተመልሷል፣ መደበኛ ኑሮውን እየኖረ ነው ይባላል። የተመለሱት ግን በባዶ ሜዳ ላይ ናቸው። ቤት ንብረታቸው ተቃጥሏል። አሁን የተመለሰው ህዝብ በቂ ድጋፍ አግኝቷል ማለት አይቻልም። ከተመላሾቹ የተወሰኑቱ ሚሊሻ ዘመድ ወዳላቸው ተጠግተዋል። ሌሎቹም ከወራት በፊት ከቀይ መስቀል በድጋፍ የተገኘውን ሸራ ወጥረው እንደምንም እየኖሩ ናቸው። ስለዚህ አስቸኳይ እርዳታ መቅረብ ይኖርበታል። የክልሉ መንግሥት ትክክለኛ መረጃ ለማግኘትና ህዝቡን ከችግር ለመታደግ በአካል ተገኝቶ እንዲጎበኘን ጥሪ እናቀርባለን። የተፈናቃዮች ቤተሰብ እንደሆኑ የገለጹልንና በተመሳሳይ የደህንነት ስጋት ስማቸውን በምስጢር እንድንይዝ የጠየቁን አስተያየት ሰጪም ተፈናቃዮቹ አስቸኳይ እርዳታ ይሻሉ ይላሉ። ይህ ህዝብ በዛፍ ስር ነው የተጠለለው ወደ በበረሃ የወረደው ሸራ ወጥሮ እየኖረ ነው። በከተማ ውስጥ በተጠለልንበት ቦታም ተበታትነን ነው ያለ ነው። በቀጣዩ ዓመት ራቡ ይከፋል ብለን ዘር ለመዝራት እየደከምን ነው። ይህም እኛም ለከፋ ችግር እንዳንጋለጥ የሚረዱንንም እንዳናስቸግር ብለን እንጂ መልሶ የማቋቋሙ ሁኔታ ተመቻችቶልን አይደለም። በእርግጥ ዛሬ ከቀደመው የተሻለ አንጻራዊ ሰላም አለ። ይሁንና አሁን በጣም አስፈላጊው ነገር ምግብ ነው። እኚው አስተያየት ሰጪ የወደሙ መሰረተ ልማቶች ትኩረት ልሰጣቸው እንደሚገባም አክለው ተናግረዋል። ሕዝቡ የተመለሰው ምንም በሌለበት ነው። መንገድ፣ ትምህርት ቤት፣ ድልድይ፣ የጤና ተቋማት፣ በአጠቃላይ መሰረተ ልማቶች በሌሉበት ነው። መጠለያም የለም። ሁሉም በየቦታው ሸራ ወጥረው እየኖሩ ናቸው። እንደቻሉት ቶሎ የሚደርስ ዘር ለመዝራት እየታተሩ ናቸው። ነገር ግን ዘርና ማዳበሪያ የለም። ለመግዛትም ገንዘብ የለም። መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት ድጋፍ ያስፈልጋል። ነዋሪዎቹ ባሰሙት ቅሬታ ላይ ምላሽ የሰጡት የኦሮሚያ ክልል ቡሰጎኖፋ ኃላፊ አቶ ሞገስ እደኤ እየተደረገላቸው ያለው ድጋፍ ይቀጥላል ብለዋል። ምርጥ ዘርን በተመለከተ የክልሉ ግብርና እየሰራበት ይገኛል። በእኛ በኩል መልሶ ማቋቋምና ራሳቸውን እስኪችሉ ድረስ ምግብን ጨምሮ አስፈላጊ ድጋፍ እናደርጋለን። የኪረሙ ወረዳን በተመለከተ ህዝብን ያሳተፉ ስራዎች ተሰሩ ናቸው። በዚህ ወር የምግብ እርዳታ ተመድቦላቸው ሊጓጓዝ በዝግጅት ላይ ነው። በሚቀጥለው ወርም ችግሩ እስኪፈታ ድረስ ይቀጥላል። በዋናነት ግን ራሳቸውን ለማስቻል እየሰራን እንገኛለን። የግጭት ተፈናቃዮች ወደ ቀያቸው ሲመለሱ መንግስት ደህንነታቸውን የመጠበቅና የመከታተል ግዴታ እንዳለበት የፖለቲካ ጉዳዮች ተንታኝ ዳይሞዳሌ ያስገነዝባሉ። መጀመሪያም ቢቻል እንዳይፈናቀሉ ማድረግ የመንግስት ኃላፊነት ነው። ከተፈናቀሉ በኋላ ደግሞ መመለስ እና ሰው ማረጋገጥም የመንግስት ኃላፊነት ነው። የተወሰኑ አካባቢዎች ተፈናቃዮች ተመልሰዋል፣ ሰላም ሰፍኗል ብሎ መንግስት ከመለሰ በኋላ አሁንም እንሰጋለን የሚል ሲስተም ይገላል ፈልጦ ያለው ዋናው ነገር የአካባቢ ባለስልጣናት ተጠያቂ ናቸው። ያንን አካባቢ ሰላም የማስከበር የሰው ህይወት የመጠበቅ በክልላቸው ያለ ቀበሌ የሚሆን ወረዳም፣ ሚሆን፣ ክልል ሚሆን የመመለስ መጠበቅ ግዴታቸው ነው። ከአቅማቸው በላይ የሚሆን ነገር ከተፈጠረም ደግሞ ለጉዳል ጣልቃ እንዲገባ ማድረግ ግዴታቸው ነው። በነ ይታ የዜጎችን ህይወት ባለመጠበቃቸው ተጠያቂ የሚሆኑ ባለስልጣናት የለም። ይህን በአጠቃላይ በአገርታ ውስጥ ያለ ትልቅ ችግር ነው። ሁለተኛ የካምፓላ ስምምነት የሚባል አለ። የሀገር ውስጥ ተፈናቃይ ኢትዮጵያ ራሷ የፈረመችው ነው። አፍሪካውያን የሀገር ውስጥ ተፈናቃይ መብቶች አሉ። ይህ ብን ካሳ ሁሉ ማየትም አለበት። የተመልሶ መቋቋም አለበት። አጥጣም ሰላሙ መረጋገጥ አለበት። ይህ ህጉ ነው። ጠቃይ ባለስልጣናት ተጠያቂነት ኢትዮጵያ ውስጥ በጣም ያስፈልጋል ብዬ ነው የማስበው። እነዚሁ የኪረ ወረዳ ነዋሪዎች በአካባቢያቸው የጸጥታ ችግር በደቀነባቸው ስጋት መፈናቀላቸውን ያስታውሳሉ። የምስራቅ ወለጋ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳኘለ ቺሳ ለአሜሪካ ድምጽ ሲናገሩ ነዋሪዎቹ የተፈናቀሉት የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በፈጸሙት ጥቃት ምክንያት እንደሆነ ገልጸዋል። ሁለቱም ታጣቂ ቡድኖች በተለያየ ጊዜ ለመሰል ውንጀላዎች በሰጧቸው ምላሾች ሲቪሎችን ዕላማ እንደማያደርጉ በመግለጽ አስተባብለው የመንግስት ኃይሎችን ተጠያቂ አድርገዋል። በኦሮሚያ ክልል ምስራቅ ወለጋ ዞን የተለያዩ ወረዳዎች ተፈናቅለው የነበሩ የግጭት ተመላሾች አጠቃላይ ቁጥር ከ119,000 በላይ እንደሆነ ከዞኑ ቡሳ ጎኖፋ ጽፈት ቤት የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠው ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአርበ ምሽት ስርጭት ይቀጥላል። በግጭት ምክንያት በዓለም ዙሪያ 7.9 ሚሊዮን ሰዎች በሀገር ውስጥ መፈናቀላቸውንና ከእነዚህ ውስጥ ግማሽ የሚሆኑት የሚገኙት ከሰሃራ በታች ባሉ የአፍሪካ ሀገራት መሆኑን በቅርቡ ይፋ የተደረገ አንድ ሪፖርት አስታወቀ። የሀገር ውስጥ ተፈናቃዮች ክትትል ማዕከል የተሰኘው ተቋም ባወጣው ሪፖርት እንደ አውሮፓውያኑ አቆጣጠር በ2023 ብቻ በቀጠናው 34.8 ሚሊዮን ሰዎች መፈናቀላቸውንና ይህም ካለፈው አመት ጋር ሲነጻጸር ብልጫ ማሳየቱን ገልጾ በተለይ በእርስ በርስ ጦርነት ውስጥ በምትገኘው ሱዳን የተፈናቃዮች ቁጥር በከፍተኛ ሁኔታ መጨመሩን አመልክተዋል። በዚህ ዙሪያ መሐመድ የሱፍ ከናይሮቢ ላከውን ስመኝ ሸቆያ አቀናብረዋለች። ሱዳን አይቷ ዶክተር አይሻ ሐሰን ባለፈው አመት አዲስ ከተፈናቀሉ 31 ሚሊዮን ሰዎች መካከል አንዷ ናት። በሀገሪቱ ውስጥ እየተካሄደ ባለው የእርስ በርስ ጦርነት ውስጥ የቆሰሉትን ለማከም ሆስፒታል ስትደርስ ፈጥኖ ደራሽ ድጋፍ ሰጪ ኃይሎቹ ከአንዳንድ የተደራጁ ወንጀለኞች ጋር በመሆን እንዳስፈራሯት ትገልጻለች። ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ካለፈው ዓመት ሚያዚያ ጀምሮ ከሱዳን ጦር ጋር እየተዋጉ ሲሆን ዶክተር ሐሰን የደረሰባት ዛቻና ማስፈራራት ታካሚዎቿንና የምትኖርበትን ኦምዱርማን ከተማ ለቃ ከቤተሰቦቿ ጋር የተሻለ ደህንነት ወዳለበት ቦታ እንድትሰደድ እንዳስገደዳት ትናገራለች። from there I went to uh, North Sudan, Shimalia. It's called uh, Karima. ከዚያ ተነስቼ ሰሜን ሱዳን አልሺማሊያ ውስጥ ወደሚገኝ ካሪማ የተባለ ስፍራ ሄድኩኝ። እዚያ ሶስት ወር ለሚሆን ጊዜ ከቆየም በኋላ ከቤተሰቦቼ ጋር ወደ ፖርት ሱዳን ሄድን። ከዚያ ደግሞ ተፈናቅለን ወደ ዩጋንዳ ሄድን። በሱዳን ጦርና በፈጥኖ ደራሹ ድጋፍ ሰጪ ኃይሎች መካከል እንደ አውሮፓውያን አቆጣጠር በሚያዝያ 2023 ጦርነት ከተነሳ ወዲህ 9.1 ሚሊዮን ሰዎች ተፈናቅለዋል። ይህም ሱዳንን በዓለም ዙሪያ ከፍተኛ ሰዎች የተፈናቀሉባት አገር አድርጓታል። የሀገር ውስጥ ተፈናቃዮች ክትትል ማዕከል የተሰኘው ተቋም ባወጣው ሪፖርት የተፈናቃዮቹ ቁጥር እንደ አውሮፓያን አቆጣጠር በ2008 ምዝገባ ከጀመረበት ጊዜ አንስቶ ከመዘገባቸው ሁሉ ከፍተኛው ቁጥር ነው ሲል አስፍሯል። ግጭቱ የእርዳታ ተቋማት በችግር ውስጥ የሚገኙትን በሚሊየን የሚቆጠሩ ሰዎችን መድረስ እንዳይችሉ ያደረጋቸው በመሆኑም ምግብ፣ ውሃ፣ መድኃኒትና ደህንነት ፍለጋ ተጨማሪ መፈናቀል ፈጥሯል። ከሱዳን ውጪም በዲሞክራቲክ ሪፐብሊክ ኮንጎ በጦር ኃይሉና በአማጽያን መካከል የሚካሄደው ጦርነት ወደ 7 ሚሊየን የሚጠጉ ሰዎችን አፈናቅሏል። በኢትዮጵያም እንዲሁ እንደ አውሮፓያን አቆጣጠር በ2020 በትግራይ ክልል ውስጥ በተካሄደው የሁለት ዓመት ጦርነት የጀመረው ግጭት ወደ ሌሎች የሀገሪቱ ክፍሎች ተስፋፍቶ ባለፈው ዓመት 790 ሺ ሰዎች መፈናቀላቸውን ሪፖርቱ አስቀምጧል። የተባበሩት መንግስታት ድርጅት የተቀናጀ የሰብአዊ ተግባራት ጉዳዮች መስሪያ ቤት ወይም ኦቻ በዚህ ወር ይፋ ባደረገው ሪፖርት ደግሞ ኢትዮጵያ ውስጥ በሚካሄዱ ግጭቶች፣ አለመግባባቶችና የአየር ንብረት ለውጥ ያስከተሏቸው አደጋዎች ምክንያት አራት ነጥብ አራት ሚሊየን ሰዎች በሀገር ውስጥ መፈናቀላቸውን አስታውቋል። በትግራይ ክልል የነበረው የጸጥታ ችግር ቢሻሻልም በጎረቤት በሚገኘው የአማራ ክልል የተቀሰቀሰው አዲስ ግጭት 470 ሰዎች እንዲፈናቀሉ እንዳደረገ ሪፖርቱ ገልጾ፣ ነገር ግን በቀጠለው ግጭት ምክንያት ወደ ተለያዩ ቦታዎች ተንቀሳቅሶ መረጃ ለማሰባሰብ አዳጋች በመሆኑ ቁጥሩ ከዛም በላይ ሊሆን እንደሚችል ጠቅሷል። በአፍሪካ የሚነሱ ግጭቶች አብዛኛውን ጊዜ በድንበር በማህበረሰብ ፖለቲካና በሀብት ክፍፍል ምክንያት ሲሆን አስር የሚሆኑ በአብዛኛው የምዕራብ አፍሪካ ሀገራት ደግሞ ከሽብር ጋር የተያያዙ ግጭቶችን ያስተናግዳሉ። ከምዕራብ አፍሪካ ሀገራት መካከል የበለጠ ተጠቂ የሆነችው ሰባት መቶ ሺህ ሰዎች የተፈናቀሉባት ቡርኪና ፋሶ ስትሆን እንደ አውሮፓያን አቆጣጠር በ2022 ከነበረው ቁጥር ጋር ሲነጻጸር ቁጥሩ በ61 ከመቶ ከፍ ያለ ነው። ቪሴንቴ አንዜሊኒ በሀገር ውስጥ ተፈናቃዮች ክትትል ማዕከል አስተባባሪና ከሪፖርቱ አዘጋጆች መካከል አንዱ ናቸው። እንዲጨምር ያደረገው አንዱ የግጭቶች መጨመር ነው። በተለይ ከአየር ንብረት ጋር የተያያዙ እንደ ጎርፍ፣ አውሎ ነፋስ እና ድርቅ የመሳሰሉ አደጋዎችም ቁጥሩ ከዚህ በፊት ባልታየ ሁኔታ እንዲጨምር አስተዋጽኦ እያደረጉ ነው። እነዚህ ሁሉ አሳሳቢ አዝማሚያዎች ናቸው። እዚህ ጋር አጽንኦት መስጠት የሚያስፈልገው ግን መንግስታት እና የሰብአዊ ተቋማት የበለጠ እርምጃ እንዲወስዱ የሚያስችላቸው ተጨማሪ መረጃዎች ይፋ እየተደረጉ መሆኑ ነው። ይህም ሁኔታው ላይ የራሱ ተጽዕኖ ይኖረዋል። አንዘሊኒ አክለው ግጭቶችን ለመፍታትና የተፈጥሮ አደጋዎችን ለመቋቋም መንግስታት አቅማቸውን ማሻሻል አለባቸው ይላሉ። በቀጠናው እያየነው ያለነው ነገር ስጋት ሊያሳድርብን ይገባል። ግጭቶችን ለመፍታት፣ ለሰላም ግንባታና በቀጠናው የሚከሰቱ የአደጋ ስጋቶችን ለመቀነስ የበለጠ ጥረት ሊደረግ ይገባል። ይህ በዓለም ላይ ከፍተኛ ተጽዕኖ እያደረገ ያለውን ሁኔታ ይቀንሳል። በአፍሪካ የሚታየው የአገር ውስጥ መፈናቀል መፍትሄ ከተገኘለትና ከቀነሰ በዓለም ላይ የሚታየውን ሁኔታ በስኬት ለመቀነስም ይረዳል። ነገር ግን እንዳለመታደል ሆኖ ላለፉት ጥቂት ዓመታት የሚታየው አዝማሚያ ያ አይደለም። ስለዚህ ይህ እንዲሆን ተጨማሪ የመንግስት አመራርና መዋለ ነዋይ ያስፈልጋል። ተቀማጭነቱ በስዊዘርላንድ የሆነው ተቋም እንደሚለው አብዛኞቹ ተፈናቃዮች በህይወት ለመትረፍና ህይወታቸውን መልሰው ለመገንባት የሚታገሉት አገራቸው ውስጥ ሆነው ነው። ለዶክተር ሐሰን ግን በሱዳን ሆስፒታል ውስጥ እየሰራች እያለ የታጠቁ ቡድኖች የቤተሰቦቿን ቤት መዝረፍ በመጀመራቸው በዛ መቆየት ለእሱ አደገኛ ነበር። ከሁለት ወር ገደማ በኋላ የፈጥኖ ደራሹ ቡድን አባላት መጥተው ቤታችን ውስጥ መኖር ጀመሩ። ስንት እንደሆኑ እንኳን አላውቅም፣ ግን መጡና እዚያ እንደሚኖሩ ነገሩን። የአባቴን መኪና ወሰዱበት። አሁንም እዚያው ነው የሚኖሩት። በዓለም ላይ የሚገኝ የትኛውም ሀገር አደጋና መፈናቀል ሊያጋጥመው ይችላል ያለው ማዕከሉ በሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎና በፍልስጤም ግዛቶች የሚካሄዱት ግጭቶች ግን በዓለም ላይ የሚታየው የተፈናቃዮች ቁጥር በከፍተኛ ሁኔታ እንዲያሻቅም ማድረጉን አብራርቷል። በመሐመድ ዩሱፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝ ሸቆዬን አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ ስምንት ሰዓት ተኩል ላይ እንገናኛለን። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገር። የአሜሪካው ፕሬዚደንት ጆ ባይደን ዋሽንግተንን በመጎብኘት ላይ ላሉት የኬንያው ፕሬዚደንት ዊልያም ሩቶ የተለመደውን ሞቅ ደመቅ ያለውን አቀባበል ከማድረግ በተጨማሪ አፍሪካዊቱ ሀገር የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አጋር እንድትሆን ወስነዋል። ኬንያ ከሳህራ ግርጌ ካሉ ሀገራት ይህን ማድረግ ያገኘች የመጀመሪያዋ ሀገር ሆናለች። ውሳኔው የአሜሪካ ወታደሮች ከምዕራብ አፍሪካዊቱ ሀገር ኒጀር ለቀው ለመውጣት በሚዘጋጁበት ወቅት የመጣና የአሜሪካ ጸጥታ ትብብር ወደ ምስራቅ አፍሪካ መዞሩን የሚያመላከት ነው ተብሏል። የቪኦኤዋ አኒታ ፓውል የላከችውን ዘገባ እንግዶል ወልድ ያቀናብሮታል። ፕሬዚደንት ጆ ባይደን ትናንት ሐሙስ፣ የኬንያውን ፕሬዚደንት ዊልያም ሩቶን በዋይትሃውስ ሲቀበሉ የሁለቱ መሪዎች ተጨባብጠው መታየት የተለመደ የሰላምታ ልውውጥ ብቻ ሳይሆን አንድ ትልቅ ጉዳይ እንደጀመሩ ያበሰረ ነው ተብሏል። አንድ አፍሪካዊ መሪ በዋሽንግተን ኦፊሳላዊ ጉብኝት ሲያደርግ ከ16 ዓመት በኋላ ለመጀመሪያ ጊዜ ነው። ሶፍት ፓወር እያሉ ዲፕሎማቶች የሚጠሯቸውንና ድል ያለ የእራት ግብዣን የመሰሉ ክንውኖችን ብቻ ሳይሆን ከዛም ከበድ ያሉና ተጨባጭ የሆኑ ውሳኔዎችም የታዩበት ጉብኝት ነው። የኔቶ አባል ያልሆነችው ኬንያ የቃል ኪዳኑ ዋና አጋር እንድትሆን እውቅና እንደሰጡ ባይደን ይፋ አድርገዋል። ይህም ምስራቅ አፍሪካዊቱ አገር ከአሜሪካ ወታደራዊ ሥልጠናና መሳሪያዎችን እንድታገኝ ያስችላታል። ጆ ባይደን ትላንት ሐሙስ ይህን ብለዋል። ውሳኔው ላይ የደረስነው ነው አይሲሲንና አልሻባብን ላዳከመውና ለዓመታት በመተባበር በፈጸምነው የጸረ ሽብርተኝነት ዘመቻ ለዩክሬን በጋራ ባለን ድጋፍና ዓለም አለም የተባበሩት መንግስታት ቻርተር እንዲያከብር በጋራ በመስራታችን ምክንያት ነው። በሄይቲ ጉዳይ በጋራ መስራታችን በዛች ሀገር ያለውን አለመረጋጋትና የደህንነት እጦት ይቀንሳል። ዊልያም ሩቶ በበኩላቸው የአፍሪካ ሀገራት ያለባቸው የገንዘብ ዕዳ ለማስቀነስ አሜሪካ የሚታደርገውን ድጋፍ በእጥፍ እንድትጨምር ጠይቀዋል። አብዛኛው ዕዳም በዓለም ትልቁ አበዳሪ ከሆነችው ቻይና የመጣ ነው። ይህ በአስቸኳይ የማይደረግ ከሆነ የነጻነት ዲሞክራሲና የሕግ የበላይነት እሴቶች አደጋ ላይ ይወድቃሉ። በኬንያ የሚታየውና በአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት ጭምር ተሰንዶ የሚገኘው አስከፊ የሰብአዊ መብት አያያዝ ባለበት ሁኔታ አሁን በአሜሪካ የተሰጣትን ቦታና ማዕረግ እንዴት እንደምትጠቀምበትና እንደምትይዘው አሳሳቢ እንደሆነ ተንታኞች በመናገር ላይ ናቸው። ማይክል ዋልሽ በውጪ ፖሊሲ ጥናት ተቋም የአፍሪካ ፕሮግራም ባልደረባ ናቸው። ኬንያ በመንግስት ወይም መንግስትን በሚወክሉ አካላት የሚፈጸም የዘፈቀደ ግድያ፣ አስገዶ መሰወር፣ ሰቆቃና ሌሎችም ጭካኔ በተሞላቸው ድርጊቶች የምትጠየቅ አገር ነች። ይህም በጸጥታ ኃይሎች የሚፈጸም ነው። እናም አሜሪካ እነዚህን ጉዳዮች መመልከት ማቆሟ አሳሳቢ ነው። አሜሪካ ዲሞክራሲን በአፍሪካ ማበርታቱን ትታ በጸጥታ ላይ ብቻ ማተኮሯ አሳሳቢ እየሆነ ነው። ሩቶ በአንድ ቀን የዋሽንግተን ቆይታቸው በርካታ ስምምነቶችን የፈጸሙ ሲሆን ኬንያ ወደ ሄይቲ አንድ ሺህ የጸጥታ ኃይሎች ለመላክ ያስቀመጠችው እቅድ ስለ መዘግየቱ ጉዳይ ተወያይተዋል። ለእቅዱ መሳካት አሜሪካ 300 ሚሊዮን ዶላር ለመስጠት ያሰበች ቢሆንም ውጥኑ ግን በኬንያ የፖለቲካና የህግ ደንቃራዎች ገጥመውታል። በሄይቲም የሚታየው ፖለቲካዊ ውጥንቅጥ ለመዘግየቱ ሌላው ምክንያት ነው ተብሏል። የጸጥታ ኃይሎችን ወደ ሄይቲ ለመላክ ጉጉት አዘል መሻታቸውን የገለጹት ሩቶ መቼ እንደሚያደርጉት ግን ቀን አልቆረጡም። አኒታ ፓውል ከዋይት ሀውስ ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ። አመሰግናለሁ። ቀጣዩም ዘገባ በዚሁ በዩናይትድ ስቴትስ ያቆየናል። በዩናይትድ ስቴትስ ፕሬዚደንት አስተዳደር አርበኞች በአምስት ነጥብ ሰባት ቢሊዮን ዶላር ውጪ ስፋት ያለው የጤና ጥበቃ እንክብካቤ ጥቅሞችን አግኝተዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ በበኩላቸው አርበኞች በእርሳቸው የአስተዳደር ዘመን የተሻለ ጥቅም ያገኙ እንደነበረ ይከራከራሉ። የቪኦኤዋ ቬሮኒካ ባልድራስ ኢግሌሲያስ አሜሪካውያን የጦር አርበኞች ከቀጣዩ ፕሬዚደንት ምን ይጠብቃሉ? የሚለውን በመዳሰስ ተከታዩን ዘገባ ልካልናለች። ቆንጂታዬ ታሰማናለች። በወታደራዊ አገልግሎት ላይ በነበሩበት ወቅት ለመርዛማ ቁስ ተጋልጠው የታመሙ አርበኞች የጤና እንክብካቤ የሚያገኙበትን መንገድ ለማስፋፋትና ለቤተሰቦቻቸውም ከነሱ ህልፈት በኋላ የተሻለ ጥቅማጥቅም ለማስገኘት የታገደው ፓክት አክት የተባለው ሕግ ከሁለት ዓመታት በፊት በፕሬዚደንት ጆ ባይደን ተፈርሞ ተደንግጓል። እስካሁንም ወደ 890 ሺህ የሚደርሱ አርበኞች በዚህ ህግ ተጠቃሚ እንደሆኑ ተነግሯል። ከትናንት በስቲያ ረቡ ፕሬዚደንት ጆ ባይደን ባደረጉት ንግግር አንድ ሚሊዮን የሚሆኑ አርበኞች በዚህ ህግ ጥቅም ማግኘታቸውን አውስተዋል። የመተንፈስ ችግር ካንሰር፣ የአንጎል ካንሰር በመሳሰለው ለረጅም ጊዜ ሲሰቃዩ ኖሩ ሰዎች አሉም ፊትም ቢሆን ለበሽታው የተጋለጣችሁት ከወታደራዊ ግዳጅ በተያያዘ ለመሆኑ ማረጋገጫ ካላመጣችሁ መባል አልነበረባቸውም። እድሜ ለፓክት አክት ድንጋጌው አሁን እሱን አምጡ ተብላችሁ አትጠየቁም። በእርሳቸው የአስተዳደር ዘመን አርበኞችን ተንከባካቢዎቻቸውንና እነሱ ካለፉ በኋላ ቤተሰቦቻቸውን የሚጠቅሙ ከሰላሳ የሚበልጡ ህግጋት በሁለቱም ፓርቲዎች ህብረት መደንገጋቸውን ጆ ባይደን አስረድተዋል። መኖሪያ ቤት አልባ አርበኞችን ቤት እንዲኖራቸው ለማድረግ ተጨማሪ ገንዘብ መድበናል። ሳይሰማ የራሳቸውን ህይወት በገዛ እጃቸው የሚያጠፉ ብዙ አርበኞች ስላሉ በተለይ አርበኞችን የሚረዱ በመቶዎች የሚቆጠሩ የአእምሮ ጤና ባለሙያዎችን በመቅጠርና በማሰልጠን ላይ ነን። መጪው ፕሬዝደንታዊ ምርጫ የሚፎካከሯቸው ዶናልድ ትራምፕ በበኩላቸው የዩናይትድ ስቴትስ የጦር አርበኞች በእኔ አስተዳደር ዘመን የተሻለ ድጋፍ ያገኙ ነበር ብለው ተሟግተዋል። ትራምፕ ባለፈው ኅዳር ራምብል በተባለው የማህበራዊ መገናኛ ላይ ባወጡት የቪዲዮ መልእክታቸው፣ እንዲህ ሲሉ ሰፋ አድርገው ተሟግተዋል። በዚች ሰላሳ 33 ሺህ ቤት አልባ የሆኑ በከፋድነት የሚኖሩ የጦር አርበኞች አሉ። የሚያሳፍር ነገር ነው። በእኔ አራት ዓመት የአስተዳደር ዘመን ብዙ ረድተናቸው ነበር። አሁን እሱ ሁሉ እንዲቀር ተደርጓል። እንደገና ከተመረጥኩ ይሄ ይቀየራል ብለዋል ዶናልድ ትራምፕ። አስተዳደሩ ሲይዝ በመጀመሪያው ቀኔ ጆ ባይደን በህገወጥ መንገድ የሚመጡ የውጭ ሀገር ሰዎችን ለማጓጓዝ እና ለማስጠለል በብዛት የሚያፈሱትን ገንዘብ አስቆመዋለሁ። ከምናተርፈው ገንዘብ በጣም ብዙውን ቤት አልባ ለሆኑ አሜሪካውያን የጦር አርበኞች መጠለያና ሕክምና እንዲውል አድርጋለሁ። በባይደንም በትራምፕም ያስተዳደር ዘመኖች የጦር አርበኞችን ህይወት ለማሻሻል የተወሰዱ እርምጃዎችን የማህበራዊ ኑሮ ባለሙያዎች አገር አቀፍ ማህበሩ አድንቋል። ለምሳሌ በባይደን አስተዳደር አርበኞች ከዩናይትድ ስቴትስ የአርበኞች ጉዳዮች ሚኒስቴር ውጭ የሚያገኟቸውን ድጋፎችና እንክብካቤዎች ሰፋ እንዲሉ ተደርጓል። ሆኖም አሁንም ብዙ ተግዳሮቶች አሉ። አንቶኒ ኢስትሪት የማህበራዊ ኑሮ ባለሙያዎቹ ማህበር ዋና ስራ አስፈጻሚ ናቸው። እንዲህ ሲሉ ያስረዳሉ አገልግሎት የሚፈልጉ ሰዎች የተዘረጋው ስርዓት ውስጥ ለመግባት ችግር ይገጥማቸዋል ከአሰራር ሂደት ጋር የተያያዘ በጣም ረጅም ጊዜ ማስጠበቅ የመሳሰለ ችግር አለም በቂ ሰራተኛ ካለመመደብ ጋር የተያዙ ችግሮች ናቸው ቀጣዩ ፕሬዚደንት ለአርበኞች የአእምሮ ጤና እንክብካቤ ተደራሽነት ጉዳይ የተለየ ትኩረት መስጠት እንደሚኖርባቸው አንቶኒ ኢስትሪት ያሳስቡ ሲሆን በአሁኑ ጊዜ የዘርፉ ባለሙያዎች እጥረት መኖሩንም ጠቁመዋል እያዳመጣችሁ ያላችሁት ከአሜሪካ ድምፅ በቀጥታ እየተደመጠ የሚገኘውን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው ምዕራፍ የመጀመሪያ ዘገባ ኢትዮጵያ የግል አየር መንገዶች መደበኛ በረራ እንዲጀምሩ ስለ መፍቀዷ ይነግረናል። የኢትዮጵያ መንግስት የግል አየር መንገዶች በሀገር ውስጥ መደበኛ በረራ እንዲጀምሩ መፍቀዱን አስታውቋል። የኢትዮጵያ ሲቪል አቪሽን ባለስልጣን በሀገር ውስጥ የአየር መንገዶች በጻፈው ደብዳቤ ሀገር በቀል የአየር ትራንስፖርት ኦፕሬተሮች በአሁኑ ጊዜ እየሰጡት ካለው የቻርተር በረራ በተጨማሪ መደበኛ የመንገደኞችና የጭነት በረራ አገልግሎቶች መስጠት እንዲችሉ መፍቀዱን ገልጿል። በዚህ ጉዳይ ላይ ባለሙያዎችን ያነጋገረው ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አልኮልናል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከትላንት በስቲያ ረቡዕ ግንቦት 14 ቀን 2016 ዓ ም በሀገሪቱ ለሚገኙ 12 የግል አየር መንገዶች በላከው ደብዳቤ ሀገር በቀል የግል ኦፕሬተሮች አሁን እየሰጡት ካለው የቻርተር በረራ በተጨማሪ በሀገር ውስጥ መደበኛ የመንገደኞችና የጭነት በረራ አገልግሎት እንዲጀምሩ መፈቀዱን ያብራራል። ፈቃድ የመስጠት ውሳኔው የአየር ትራንስፖርት ዘርፉ ለሀገሪቱ ሁለንተናዊ ዕድገት አስተዋጽኦ እንዲያበረክት በዘርፉ የተሰማሩ ባለሀብቶች ደህንነቱ የተረጋገጠ አገልግሎት እንዲሰጡና ከዘርፉም ይበልጥ ተጠቃሚ እንዲሆኑ እንደሚያስችል ባለሥልጣን መስሪያ ቤቱ ገልጿል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአፍሪ አቪዬሽን አማካሪ አቶ ዳንኤል ኃይሉ በበኩላቸው ውሳኔው በፖሊሲ ሰነድ ተደግፎ በይፋ የወጣ አለመሆኑን ጠቅሰው የግል አየር መንገዶቹ ወደ አገልግሎት ለመግባት ሊያመንቱ ይችላሉ ብለዋል። በተጨማሪም በሀገር ውስጥ ብቻ የተገደበ መደበኛ በረራ ትርፋማ አያደርጋቸውም ባይናቸው። በዶሜስቲክ ደረጃ ብንመለከት የፈለጉትበት ቦታ ፍሪሊ ስኬጁል ኦፕሬሽን ማካሄድ መቻል አለባቸው። ከኢትዮጵያን ባሻገር ወጥተው ደግሞ ሪጅናሊ ኦፕሬት ማድረግ መቻል አለባቸው። እንደምታውቀው አቪዬሽን ኢንዱስትሪ ሃይሊ ፎሬን ከረንሲ ድሪቭን ያለው ስለዚህ ብር ብቻ በመሰብሰብ ሰስቴነብል በሆነ መልኩ አቪዬሽን መምራት አይቻልም። ብዙ ስፔር ፓርቱ የሚመጣው አውሮፕላኑ የሚገዛውም አውሮፕላኑ መከራየቱ የሚቻለውም በውጭ ምንዛሬ ነው። ስለዚህ እነዚህ አየር መንገዶች በዶሜስቲክ ላይ ብቻ ላይ አድርገው ፋይናንሽያሊ ቫያብል ሊሆኑ አይችሉም። የአቢሲኒያ የበረራ አገልግሎት ማኔጂንግ ዲሬክተር ካፕቴን ሰለሞን ግዛው ደግሞ የግል አየር መንገዶች መደበኛ በረራ ለማድረግ አቅም እንደሌላቸውና በሀገር ውስጥ ብቻ በመብረር አቅማቸውን ማሳደግ እንደማይችሉ ለአሜሪካ ድምፅ ተናግረዋል። አሁን ያገለገለ አውሮፕላን ሰባ ሰው፣ ስልሳ ሰው፣ ሰማንያ ሰው የሚይዝ ለመግዛት ከስምንት እስከ አስራ አምስት ሚሊዮን ዶላር ያስፈልጋል። ያገለገለ ለመግዛት መደበኛ በረራ ለመብረር ደግሞ ቢያንስ ሶስት፣ አምስት፣ አስር አውሮፕላን ያስፈልጋል። ማነው መቶ ሀምሳ ሁለት መቶ ሚሊዮን ዶላር አውጥቶ ገንዘብ ውስጥ ከየት እመጣል? ሳትለኝ ተገኘና ተገዛ አገር ውስጥ በረህ ነው ወይ እነዚህን አውሮፕላኖች የምትከፍለው ለምን ሪጂናል የመብረር እስካቻልክ ድረስ ያ ሳይፈታ አውሮፕላን ፈቀድ ካልፈቀድ ትርጉም አለው ወይ? ያ ነው ትልቁ ጥያቄ። እኔ ጅቡቲ መብረር የማችል ከሆነ፣ ደቡብ ሱዳን ኬንያ፣ ታንዛኒያ መብረር የማችል ከሆነ፣ ካገኘው ከውጎ መብረር የማችል ከሆነ ምንድን ነው ፋይዳ አውሮፕላን የምትገዛበት? ይሄ ነው መታየት ያለበት። የኢትዮጵያ አቪዬሽን ዘርፍ በትልቁ የማደግ አቅም እንዳለው የሚጠቁሙት የዘርፉ አማካሪ አቶ ዳንኤል ኃይሉ ከኢትዮጵያ አየር መንገድ ተሻግሮ የግል አየር መንገዶችን በሚጠቅም መልኩ የአቪዬሽን ኢንዱስትሪውን ማሳደግ እንዳልተቻለ ያስረዳሉ። እነዚህ ኦፕሬተሮች እንዲያብቡ ከተፈለገም የፖሊሲ ድጋፍ ሊደረግላቸው ይገባል ይላሉ አማካሪው። አንደኛ ለኢትዮጵያ አየር መንገድ የተሰጠው መብቶች በሙሉ ለፕራይቬት ኦፕሬተሮች መሰጠት አለበት። በኢንቨስትመንት ደረጃ ደግሞ የውጭ ኢንቨስተሮች መጥተው በሁለት መልኩ አርቲስት ሳፖርት ሊያጓቸው ይችላሉ። አንደኛ የሚፈልገው የፋይናንሻል ሳፖርት ሊሰጓቸው ይችላሉ። ሁለተኛ ደግሞ ኖሃው ትራንስፈር ማድረግ ይችላሉ። ስለዚህ ያም የኢንቨስትመንት ፖሊሲን በዛ መልኩ መዘጋጀት አለበት። ሌላ ደግሞ እንደምንሰማው ባንኮች ለምሳሌ ለዚህ ለፕራይቬት ኦፕሬተሮች አውሮፕላን ኮላተራል አድርገው ለምሳሌ ገንዘብ መበደር የሚችሉበት ሁኔታ አይደለም ያለው። ምክንያቱም ኢንዱስትሪው ይህን ሪኮግናይዝ ተደርጎ እንዴት ነው ብድራችን ሊመልስ ይቻል የሚል ነጥብነት ውስጥ የላቸዋል። ሌላው ደግሞ ለፕራይቬት ኦፕሬተሮች የማበደር ልምዱም የለም። የግል አየር መንገዶች የመንግስትን ድጋፍ እንደሚሹ የሚገልጹት ካፕቴን ሰለሞን ደግሞ በተለይም ከብድር አቅርቦት ጋር ተያይዞ ያለው ተግዳሮት በተቻለ መጠን መፈታት እንዳለበት ያመለክታሉ። ለአውሮፕላን አበድሩን ከማለት ተሳቢ አበድሩን ብላቸው ይቀላቸዋል። ከተለመደው አሰራር ውጪ ማሰብ አንችልምም አንፈልግም። ሀሳቡ ጥሩ መሆኑን እንኳን ቢያውቁ ሊያሰራቸው ነው። ስለዚህ ስራውን አይፈልጉት። ከዚህ በፊት እኔ ባንክ ጠይቄ አውሮፕላኗ ተነስታ ብትበር እና ብጠፋ ምን እናደርጋለን ነው ተባልኩት። አንድ ባንክ። ሌላ ቦታ ግን መጥተን ወደ እጄ የሚጠኑ እኛ ሰፖርት ብናገኝ እኛ እንኳን በአቅማችን ብዙ ዶላር ማግኘት የምንችል ድርጅት ነን፣ ከውጭ ድርጅቶች ጋር ስለምንሰራ ገብተዋል። እና ይሄንን ነው መረዳት ያለብን እና ባንኮች ያለባቸው ችግር መረዳት የለም። ኢትዮጵያ በአቪዬሽን ዘርፍ የተሰጣት ትልቅ ጸጋ አለ። ይህን አቅም መጠቀሙ ላይ ግን ችግሮች አሉብን የሚሉት ካፕቴን ሰለሞን በተለይም የመንግስት አካላት ዘርፉን በትክክል የተረዱት አይመስለኝም ብለዋል። ችግሮቹን ለመፍታትም ጠቅላይ ሚኒስትሩ ጣልቃ እንዲገቡ ጠይቀዋል። መንግስትም ነው ሊያደርግልኝ የሚችለው ለኔ በሰጠኝ ፍቃድና መብት ውስጥ ሙሉ ለሙሉ ተንቀሳቅሼ መስራት እንድችል ቢያመቻችልኝ፣ እኔ ለራሴ ይበቃለሁ። አሁን ያለው ምንድን ነው? መንግስት በአንድ በኩል የምሰጥህ ፍቃድ አለ፣ መንግስት የምሰጠ ፍቃድ አለ። ነገር ግን ያንን ፍቃድ ለማስከበር ነው ብዙን ጊዜ ነው የምጨርሱ። እኔ ያው ከጠየቀኝ ሳይንሳዊ ባይሆንም ምናልባት ከምችለው 15ና 20 ፐርሰንት በላይ እስከዛ ሰብ ይቻላል። ይሄን ችግር ማነው ነው የሚፈታው? እንዴት ነው የሚፈታው ካልከኝ እኔ ከልምዴ ከእድሜ ካለፍኩበት መንገድ የክቡር ጠቅላይ ሚኒስቴሩ ቢሮ ራሱ ያው እሳቸው የአምስት ደቂቃ አቴንሽን ሰጥቶ ካላዩት በስተቀር ይሄ ነገር ምን የሚሻሻል ነገር የለም። የአቪዬሽን ዘርፍ አማካሪው አቶ ዳንኤል ኃይሉ ደግሞ መንግስት ዘርፉን ለማዘመን ፍላጎት እንዳለው ጠቅሰው ለዚህም አዲስ ፖሊሲ እያረቀቀ እንደሆነና ፖሊሲው ይፋ ሲሆን የተሻሉ አሰራሮች ይዘረጋሉ ብለው እንደሚያምኑ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ጉዳይ ስንሻገር በአዲስ አበባ በዘጠኝ ወራት ብቻ 13 ሰዎች በግንባታ ወቅት በተከሰተ አደጋ መሞታቸውን የከተማዋ እሳትና አደጋ ስጋት ስራ አመራር ኮሚሽን ለአሜሪካ ድምፅ አስታውቀዋል። የኮሚሽኑ የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ የህዝ ተቋማቸው ለእርዳታ ተጠርቶ በሄደባቸው የተመዘገበ መሆኑን ገልጸው ይህ አይነት አደጋ በከተማዋ እየጨመረ መምጣቱንም ይናገራሉ። የአሜሪካ ድምፅ ያነጋገራቸው መሐንዲስ የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለ በበኩላቸው የግንባታ ተቋራጮች የስራ ላይ ደህንነት መከላከያን እንደ ተጨማሪ ውጪ የማየትና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑን ይናገራሉ። አስመማዋየነው ነው። በዚህ ጉዳይ ላይ ቀጣዩን ዘገባ ልከውልናል። በአዲስ አበባ በግንባታ ወቅት በሚከሰት አደጋ ህይወታቸውን የሚያጡ ዜጎች ቁጥር እየጨመረ መሆኑን የከተማዋ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ይገልጻል። በአንድ ወር ውስጥ ከግንባታ ጋር በተያያዘ ስምንት ሰዎችም ህይወታቸውን አጥተዋል። የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በከተማዋ በግንባታ ወቅት የሚደርሱ አደጋዎች እየጨመረ ስለመምጣቱ ይናገራሉ። የኮንስትራክሽን የስራ ላይ አደጋዎች እየተደጋገሙ ነው። በአስራ ሶስት ሰው ገደማ ህይወታቸውን አጥተዋል በኮንስትራክሽን የስራ ላይ አደጋ አንደኛው ከአዲስ ከተማ ወረዳ አስራ ሰባት እዚህ ጠሩ መስጊድ አካባቢ በመኖሪያ ቤታቸው እንደተኙ ያጋጠመ ሰባት ሰዎች ህይወታቸው ያለፉበት እናነሳለን። ሌሎቹ በተለያየ ጊዜ ያጋጠሙ ናቸው። እንግዲህ ሁሉም የግንባታ ስራዎች ከአደጋ ያጋጠመባቸው ቀደም ጊዜ የጠቀሱ ሁሉ በግለሰቦች እየተገነባ ያሉ ሕንፃዎች እና መኖሪያ ቤቶች ላይ ያጋጠመ ነው። እንግዲህ ችግሩ እየተደጋገመ ነው። በርግጥ በኮንስትራክሽን ስራ ላይ በግንባታ ስራ ላይ የአደጋ ደህንነት መስፈርትን ጠብቆ ካለመስራት አንጻር ስቶች ናቀዘናጋቶች አሉ። በዚህ ምክንያት በሰው ላይ ጉዳት እየደረሰ ነው። በትላንትናው ዕለት ግንቦት አስራ አምስት ሁለት ሺ አስራ ስድስት አመተ ምህረት በቦሌ ክፍለ ከተማ ወረዳ ሰባት የረር እየተባለ በሚጠሩ አካባቢ ህንጻ ለመገንባት የመሰረት ስራ ላይ በነበሩ ሰራተኞች ላይ በደረሰ የአፈር ናዳ የሀያ ስምንት ዓመት ወጣት ህይወት ማለፉንም ኮሚሽኑ ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያናገራቸው ስትራክቸራል መሀንዲስና የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለም የግንባታ ተቋራጮች የሥራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ የማየትና ትኩረት ያለመስጠት ችግር ለአደጋው መባባዝ ምክንያት መሆኑን ይናገራሉም። ኮንትራክተሮቹ ለግንባታ ስራ የሚገቡበት ዋጋ የደህንነትን ጉዳይ ያማከል አይደለም። ስራውን ሰርቶ ትርፍ ለማግኘት ብቻ ነው የሚገባው። ሲሰራ ጥራትን ጠብቆ አደጋን ሳይፈጥር መስራት ቀዳሚ ታርጌታቸው አይሆኑም ብዙ ጊዜና በሱ ምክንያት ኮንትራክተሮቹ ጋር ስለ ደህንነት ስራዎች በደንብ አይሰሩም። መከለያ ህጉ አለ። እኛ ሀገር የህጉ ችግር የለም ሁሉም ሰው እንደሚለው ነው። ህጎች አሉ። የህንፃ አዋጁ ላይ የሚያስገድድ ህግ አለ። የአሰሪና ሰራተኛ ህጉ ላይም እንደዚሁ አስገዳጅ ህግ አለ። ያንን ህግ መተግበር ይቻላል። እንደገና ዓለም አቀፍ የሆኑ ህጎችንም እኛ ስምምነት አድርጋለች ኢትዮጵያ እንደ ሀገር። ስለዚህ የህግ ክፍተቱ ብቻ ሳይሆን እንደው ኃላፊነቱን ወስዶ ኮንትራክተሩ ስራውን አይሰራውም። ይሄ የደህንነትን ስራ ህንፃውን ከልሎ ለሰራተኞቹ የሚያስፈልገው የደህንነት መጠበቂያ መሳሪያዎችን አቅርቦ አይሰራም በዛ ምክንያት አደጋዎች በየጊዜ ይመጣሉ እንደገና ደግሞ አማካሪ ድርጅቶች ጋር ደግሞ ስንሄድ ከመንግስት ቀጥሎ አማካሪ ድርጅቶች ሀላፊነት አለባቸው ጥራትን ስናስጠብቅ ደህንነትንም ጎን ለጎን እንደ አማካሪ ድርጅት መሰራት ሲኖርበት አልተሰራ ስለዚህ ኮንትራክተሩን የሚያስገድደው ነገር የለም ማለት ነው በቂ ቁጥጥርና ሕግ ማስከበር አለመኖር ሌላው ምክንያት ስለሞ የሚናገሩት ባለሙያዋ ሰራተኞችም የደህንነት መከላከያ ማድረግን በተመለከተ ያላቸው ግንዛቤ አነስተኛ መሆኑንም ይገልጻሉ። ሰራተኞቹ የምንሰጣቸውን የደህንነት መጠበቂያ መሳሪያ መጠቀም አይፈልም። ያ ማለት ምት አይመቸንም፣ ሙቀት ይፈጥርብናል፣ የተለያዩ ምክንያቶችን ያወጣሉ። በዛ ምክንያት እነሱ አይጠቀሙልንም። ስለዚህ እንደ አጠቃላይ ስንወስደው ስለ ደህንነት የግንዛቤ ችግር አለ። እያንዳንዱ ፕሮፌሽናል የሆነ ሰው ደህንነትን ትኩረት ሰጥቶ ማለት ይሄ የሰው ሕይወት እያጠፋን የምንሰራው መንገድ የምንሰራው ግንባታ ምንም ጥቅም የለውም ለሰው የምንሰራው እስከሆነ ድረስ። ስለዚህ እንዳጠቃላይ ሁላችንም ኃላፊነት ወስደን ልንሰራበት የሚገባ ነገር ነው ብዬ ነው የማስበው። የኢትዮጵያ የሕንፃ አዋጅ ቁጥር ስድስት ሃያ አራት ሁለት ዘጠኝ ማንኛውም ግንባታ በግንባታው አካባቢ የሚንቀሳቀሱ ሰዎችን፣ የግንባታው ሰራተኞችን፣ የሌሎች ግንባታዎችን ደህንነት በማያሰጋ መንገድ ዲዛይን መደረግና መገንባት እንዳለበት ይደነግጋል። የአዲስ አበባ እሳትና የአደጋ ስጋት ሥራ አመራር ኮሚሽን ሕዝብ ግንኙነት ባለሙያ አቶ ንጋቱ ማሙ ሕጉን ለመተግበር የሚያስችል ቁጥጥር ካልተደረገና ሁሉም የሚመለከታቸው አካላት ለጉዳዩ ትኩረት ሰጥተው ካልሰሩ ችግሩ ተባብሶ ሊቀጥል እንደሚችል ስጋታቸውን ይገልጻሉ። እንግዲህ ከተማችን ውስጥ በርካታ የኮንስትራክሽን የግንባታ ስራዎች እየተከናወኑ ነው። በዚህ ሂደት ሊያጋጥሙ የሚችሉ አደጋዎችን አስቀድሞ በመገመት የአደጋ ደህንነት መስፈርቶችን ጠብቆ መስራት ያስፈልጋል። በዚህ ረገድ እንግዲህ አሰሪዎች፣ ኮንትራክተሮች፣ የዘርፉ ባለሙያዎች ትልቅ ኃላፊነት አለባቸው። በሌላ በኩል የግንባታ ፈቃድ የሚሰጠው አካል ፈቃድ ከሰጠም በኋላ ግንባታው እንዴት እየሄደ ያለው ከአደጋ መስፈርት አንጻር የአደጋ ደህንነት መስፈርትን ጠብቀው እየሰሩ ነው ወይ የሚለው ቁጥጥር ማድረግ እና ክፍተቶች ካሉን ፈቃድ እስከ መከልከል ወይም ደግሞ ፈቃድ እስከ ማገድ ድረስ የዘለቁ እርምጃዎች ያስፈልጋሉ። ይሄ በጥብቅ ቁጥጥር ካልተሰራ ችግሩ እየሰፋ ሊመጣ የሚችልበት ሂደት ስላለ በዚህ ረገድ አሰሪዎች፣ ኮንትራክተሮች እና ገንባታ ፈቃድ አካሎች ትኩረት እንዲሰጡት በዚሁ አጋጣሚ ለመሳሰብ እንወዳለን። የሥራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለ እንደሚሉት ደግሞ በሀገር አቀፍ ደረጃ ለግንባታ ሥራዎች ደህንነት የሚሰጠው ዝቅተኛ ትኩረት አሁን ላይ ከውጭ በሚመጡ ተቋራጮች ላይም ጭምር መስተዋል መጀመሩ ይናገራሉ። ችግሩን ለመፍታትም መንግሥትን ጨምሮ በግንባታው ውስጥ የሚሳተፉ አካላት ለጉዳዩ ትኩረት በመስጠት ሕግንና ሙያዊ ኃላፊነትን አክብረው የሚሰሩበትን ሁኔታ መፍጠር እንደሚገባ ይመክራሉ። መንግሥት ለሚሰሩ ለየትኛውም ግንባታዎች የተሰራ ቅድመ ጥንቃቄ ማየት ማለት ተቆጣጣሪ አሉ የግንባታ ፈቃድና ቁጥጥር የምንላቸው ግንባታዎችን መቆጣጠር አለባቸው። የሀገሪቱ የወጡትን ህጎች፣ አሁንም ህግ እያወጡ ነው። ግን እስካሁን ያለውንም ህግ እንዲጠበቅ መንግስት የበኩሉን ድርሻ መውጣት አለበት። ኮንሰልታንቶችን ፕሮጀክቶችን እንደማስተዳደራቸው ይህንንም መቆጣጠር አለባቸው። የደህንነት ጉዳዮችን መቆጣጠር አለባቸው። ኮንትራክተሩ ደግሞ እራሱንም ትርፋማ ስለሚያደርገው ጥሩ የካምፓኒ ፕሮፋይል ወይ ደግሞ ድርጅቱን በደንብ የሚያሳውቅ ስለሚሆን የደህንነትን ነገር ላይ ትኩረቱን ሰጥቶ መስራት አለበት። በተጨማሪ እዚህ ላይ መጨመር የምፈልገው ሁሉም ዜጎች ደግሞ ኮንስትራክሽን ሴክተሩ እንዳለ ለአደጋ ተጋላጭነቱ ከፍተኛ ስለሆነ እያንዳንዱ ግለሰብ ለራሱ ጥንቃቄ መውሰዳል። ሁለት ሺህ ዘጠኝ ዓመተ ምህረት በወጣው የህንፃዋ፣ በግንባታ ወቅት በቸልተኝነት ደህንነትን መጠበቅ ባልቻሉ አካላት ላይ እስከ አምስት ዓመት የሚደርስ እስር ሊያስቀጣ እንደሚችል ይደነግጋል። የአሜሪካ ድምፅም ቁጥጥር የማድረግ ስልጣን የሰጣቸው የኢትዮጵያ ኮንስትራክሽን ባለስልጣን እና የአዲስ አበባ ግንባታ ቁጥጥር ባለስልጣን ኃላፊዎችን ስለ ጉዳዩ ለማናገር ያደረገው ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማውን አመሰግናለሁ ለቀደመው ዘገባ። አሁን ወደ ኪነ ጥበቡ አለም እንሸጋገር። ከሰሞኑ ልክ ያለፈን መጠጥ ሱስ በአስቂኝ አቀራረቢ ቃኝ የስለው አበባ ላይ ቀርቧል። ቅምቀማ የሚል ርዕስ የተሰጠው ድርይ በሶስት ሳሊያን የተሰናዳ ሲሆን ከሰላሳ በላይ ስራዎች ቀርቦበታል። ከሳሊያኑ መካከል ከተወሰኑት ጋር ቆይታ አድርገናል። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጅ ወጣቶች አመት አልፎ አመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋዝተው የሚቀርቡበት አውደ ርዕይ ነው። በተለያየ ታይትሎች ላይ ነው ስንሰራ ነበር ነው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለአስራ ሶስተኛ ዙር ነው ይህን የቅምቀማ የሚለውን ኤግዚቢሽን ያዘጋጀ ነው የሰማችሁት፣ ሲራክ ልማ ነው። ከሃያ ዓመታት በላይ በስነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደሪ ላይ የስዕል ሥራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው። እየመጡ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም ትልቅ ፊድባክ የምናገኝ ሁል ጊዜ ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አለ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንስራው። አውደርዩ ልክ ያለፈ መጠጥን ጦስ በካርቱን ስሎች የቃኝ ነው ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ። ካርቱን አርት ያው፣ እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች፣ ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው መተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱ እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው፣ ማህበረሰቡን ወጣቱን ለማስተማር ነው። ቅምቅማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበ ወጣት ሰዓሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል። ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ ሰላሳ እና ሰላሳ ሁለት የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን። ከሶስቱ ሰዓሊ የአስር አካባቢ ደርሶ ሰርቻለሁ። ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያወሳል። አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለም እና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ሥነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ። አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለአስራ አራተኛ ጊዜ በአኗል ካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላውቅም፣ ሌሎች ተቋማቶች ይህን አዘጋጅተው ሊሆን ይችላል። ግን ይሄ ጥምረት ለዮት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ለዕለት ተዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ የካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው። እንደኔ በዚህ አውደ ርዕይ ላይ የተሳተፉት ሲራኪልማ፣ ብስራት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ በበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኪል ማንድ ይገልጸዋል። አብሮ ለሀያ ዓመት በመዝለቅ ግን የእኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ እራሱ እኔ ያልታየኝን ፐርስፔክቲቭ የስራዎቼን ስህተት ሌላኛው ጓደኛ ያሳይኛል፣ ለይኩን ወይ ደግሞ አብሮን እየሰራ ያለው ብስራት ስህተቱን ያሳይኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኩንን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም። የቅምቀማው ድር የአዘጋጅ ሰዓሊያን በቀጣይ ሌሎች ማኅበረሰባዊ ፋይዳ ያላቸውን ሥራዎች ለይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ሥራዎቻቸው ለሕዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ፣ በድጋሚ አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን እለት ተዕለት መነሳት አለበት ብሎ አድማጮቻችን፣ የዚህ ዘገባ ቅጂ በዌብሳይታችን ላይ ይቀመጣል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማገባደጃ